ኢትዮጵያን ጨምሮ ከሀያ የአፍሪካ ሀገራት የመጡ ጀርመናዊ ምሁራንና አሰልጣኞች የሚሳተፉ ናቸው። በመክፈቻው ስርዓት ላይ በኢትዮጵያ የጀርመኑ ምክትል አምባሳደሩ ማትያስ ሸዋር ያሰሙት ይህ ስብሰባ በአስፈላጊው ቦታ እና በአስፈላጊው ጊዜ የሚካሄድ ነው። ኢትዮጵያ በአሁኑ ወቅት በሚያስገርም አይነት አካሄድ በታላቅ ስርነቀል ለውጥ ላይ የምትገኝ በአጠቃላይ ከአጎራባች ክልላዊ ሀገራት ጋር የተደረገው የለውጥ እንቅስቃሴ በኢትዮጵያ እና ለምሳሌ ኤርትራ በዶክተር አብይ የተደረሰበት የሰላም ስምምነትና እንዲሁም በሀገሪቷ ውስጥ ተግባራዊ የሆነ የመጣው ለውጥ የሚጠቀስ ነው። But Prime Minister Dr. Abiy has also initiated radical reforms within the country. በአብዛኛው ከሳህራ ደባዊ በታች ሀገራት የትምህርት ጉዳይ ለከፍተኛ ችግር የተጋለጠ ነው። መሰረታዊ የፊደል ትምህርት በጥቅሉ 50 በመቶ ያህል እንኳ አይደርስም። ከሌሎች ክፍለ ዓለማት ጋር ሲታይ ለምሳሌ ከደቡብ እስያ በንጽጽር ሁኔታው አዝጋሚ ነው። ወደ ኢትዮጵያ ዘወር ስንል በዚህ ረገድ ያላቸውን ግንዛቤ ጠይቂያቸው፣ ፕሮፌሰር ጃኒሌይ ያካፈሉን። ኢትዮጵያን በሚመለከት ይህ ነው ለማለት ያስቸግራል። በንጽጽር ለማስቀመጥ እና የትምህርትን ጥራት ለመገምገም ያስቸግራል። ከጀርመን የእርዳታ ስብብር ጋር በተለይ በከፍተኛ ትምህርት ላይ ያነጣጠረ ነው። እንዲሁም በመጀመሪያ ደረጃ ላይ ያተኮረ በመሆኑ አስፈላጊ ነው። ይህ ደግሞ በከፍተኛ ትምህርት ላይ ብቻ ያነጣጠረ መሆን የለበትም። የጀርመን መንግስት አላማም ይሁ ነው። ከሳራ በታች ለሚገኙ ሀገራት ትምህርትን በመደገፍ ኢኮኖሚያቸውን ማሳደግ ነው። ፕሮፌሰር ጽጌ ገብረ ማርያም በአዲስ አበባ የፋርማሲ ዘርፍ መምህር፣ የወቅቱ የኢትዮጵያ ሳይንስ አካዳሚ ፕሬዚዳንት ናቸው። ስለ ጉባኤው አጠቃላይ ይዘት ባጭሩ የገለጹት፣ የዛሬ ስብሰባችን እንደሚታወቀው የጀርመን የአካዳሚ ልውውጥ ጀርመን አካዳሚ ኤክስቼንጅ ሰርቪስ የሚባል አለ። ከአፍሪካ ሀገሮች ወደ ጀርመን ለከፍተኛ ትምህርት የሚሄዱ አሉ። ከዛ ደግሞ ከጀርመን ውስጥ ወደዚህ መጥተው የሚያስተምሩ፣ እንደገና ደግሞ ምርምርም የሚሰሩ ጀርመኖች አሉ እና ይሄ ልውውጥ አለ። የዛሬው ስብሰባ ከ22 የአፍሪካ ሀገሮች የመጡ ጀርመኖች በማስተማር ላይ የመጡ ጀርመኖች በየሁለት አመቱ በየሶስት አመቱ ስብሰባ ያካሄዳሉ። ባለፈው ጋና ነበር የተካሄደው። በዚህ አመት ደግሞ እዚህ ኢትዮጵያ ጎቴ ኢንስቲትዩት ውስጥ ተካሂዷል ና ዋናው አጀንዳ እንዴት ነው የአፍሪካ ሀገሮች ከጀርመን የትምህርት ልውውጥ ጀርመን አካደሚክ ኤክስቼንጅ ሰርቪስ ጋር የትምህርት ትብብራቸው ምን መሆን አለበት? ምንድናቸው ቅድሚያ የሚሰጣቸው ነገሮች? ያጋጠሙ ተግዳሮቶች ምንድን ናቸው? ያሉት ተግዳሮቶች ይላያሉ። እንደገና ደግሞ ቅድሚያ የሚሰጣቸው ነገሮች ይላያሉ። ተመሳሳይነት ያላቸው ምንድን ነው? ተሳክቷል። ግን ወደ ዩኒቨርሲቲ በሚመጣበት ጊዜ ብዙዎች ወደ ዩኒቨርሲቲ መግባት አይችሉም። እንደገና ደግሞ የሙያ ትምህርትም አለ። እንደዚሁ እዛም ማዳረስ አልተቻለም። ይሄን እንዳለ ሆኖ ግን የተዳረሰውም ቢሆን ባለው ጥቂት ሀብት የትምህርቱን ጥራት ማስጠበቅ አልተቻለም። ስለዚህ የትምህርት ጥራት አካባቢ እንዴት ልንረዳዳ እንችላለን? ጌታቸው ተድላሌ ጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ